You're with SBS Radio. Find more great stories in your language at sbs.com.au. Hagarinya Report. በኢትዮጵያ የተለያዩ ክልሎች የተከሰተው የአንበጣ መንጋ ጉዳት እያደረሰ ነው መነሻውን የመን እና ሶማሌላንድ ያደረገው የበረሃ አንበጣ መንጋ ወደ ኢትዮጵያ ተዛምቶ በሰፊው በሶማሌና በአፋር ክልል በተወሰነ መልኩ ደግሞ በአማራ ትግራይና ኦሮሚያ ክልሎች በሰብል ላይ ጉዳት እያደረሰ መሆኑን የኢፌዴሪ ግብርና ሚኒስቴርና የክልሉ ኃላፊዎች ለኤስቢኤስ ሬዲዮ ገልጸዋል። በጉዳዩ ዙሪያ ወደ ግብርና ሚኒስቴር የሚመለከታቸው ኃላፊዎች ደውለን ነበር። ሶማሌ ክልል ኤረር አካባቢ የአንበጣውን መንጋ በመከላከል ሥራ ላይ የነበሩት የሚኒስቴር መስሪያ ቤቱ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮስ ሰላቱ የመንጋውን የመስፋፋት ደረጃ ገልጸውልናል። በአሁን ሰዓት የበረሃ አንበጣ መነሻውም መጀመሪያ ከሀገራችን አይደለም። መነሻው ከየመን እና ሶማሌላንድ ነው። እዛ የከረመ በተለይ የመን የጸጥታ ችግር ስለነበረ፣ ሶማሌላንድም ኖርማሊ ብዙም የተጠናከረ መዋቅር ስለሌላቸው መከላከል ስለማይካሄድ እንዳለ ወቅቱን ሲጨርስ የኢትዮጵያ ወቅት የዝናብ ወቅት ምቹ ስለሚሆን ነው ወደ እኛ የተዛመተው። የተዛመተባቸው ክልሎች ሶማሌ፣ ምስራቅ ኦሮሚያ፣ ምስራቅና ምዕራብ ሐረርጌ ዞኖች ማለት ነው ድሬዳዋ፣ አፋር፣ ምስራቅ አማራ እና ደቡባዊ ትግራይ አካባቢዎች ላይ ነው። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አህመድ ከሎይካ በበኩላቸው የአንበጣ መንጋው በክልሉ የተለያዩ አካባቢዎች ተከስቷል። አራት ዞን የተለያዩ ወረዳዎች ላይ እሱም ዞን አንድ፣ ዞን አራት፣ ዞን አምስት እና ዞን ሁለት አካባቢ ተከስተዋል። በዋናነት እሱንም ወደ መከላከል የክልል መንግስትና የፌዴራል መንግስት በጋራ በመሆን የተለያዩ ጥረቶችን ሲያደረጉ ነው ያከረሙት። የአማራ ክልል ግብርና ቢሮ ምክትል ኃላፊ ዶክተር ሰለሞን አሰፋ በአፋር አዋሳኝ አካባቢዎች በሚገኙ የክልሉ ስፍራዎች ከፍተኛ ጉዳት እየደረሰ ነው ብለዋል። አንበጣው በዋናነት በዛን ጊዜ በባለፈው አመት ሰኔ እና ግንቦት መጨረሻ አካባቢ ላይ ወደ አገራችን ገብቶ የተራባ ቁጥሩ በእጅጉ እየተራባ በአሁኑ ሰዓት ሰሜን ወሎ አካባቢ ራያ ቆቦ፣ ጉባ ላፍቶ፣ ሀብሮ ወረዳ አካባቢ ክስተቱ አለ። እንደዚሁም ደግሞ ደቡብ ወሎ ላይ በዋናነት ወረባቦና አርጎባ ዞን ልዩ ወረዳ ላይ ነው ችግሩ የነበረው። አሁን ደግሞ አድማሱን በማስፋት በባቲ በኩል ቃሎ ወረዳ ገብቷል። ዛሬ በርካታ ኅብረተሰብ ሞብላይዝ አድርጎ ለመከላከል ሙከራ እየተደረገ ነው። ኦሮሞ ብሔረሰብ ዞን ሁለቱ ወረዳዎች ላይ ነው በዋናነት ችግሩ የነበረው ደዌ ሀረዋና ባቲ ላይ። አሁን ደግሞ አርጡማ ፉርሲም ክስተቱ አለ። ስለዚህ አማራ ክልል ላይ ከፍተኛ የሆነ ፕሬሸር አለ በአሁኑ ሰዓት ከጊዜ ወደ ጊዜ ቁጥሩ እየጨመረ ነው ያለው። የአንበጣ መንጋው እያደረሰ ያለውን ጉዳት ለመከላከል በሰው ኃይልና በመሳሪያዎች ጥረት እየተደረገ እንደሚገኝ የአፋር ክልል የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊው አቶ አህመድ የገለጹ ሲሆን አርብቶ አደሩ የሚያደርገው ጥረት ከችግሩ ስፋት ጋር እንደማይመጣጠን ይገልጻሉ። ከመሰረቱ እሱን ለመጥፋት እንግዲህ ያው አርብቶ አደር ማህበረሰብ የቻለውን ሁሉ ያደርጋል። የክልሉ ማህበረሰብ ደግሞ በምንችለው ግን፣ በተለይ በአርብቶ አደር ማህበረሰብ ሳር እና የተለያዩ ዛፍ ላይ የተለያዩ ጉዳትም የሚያደርሰ ነው እንደሆነ ይታወቃል ና እሱን ከመሰረቱ ለመጥፋት እንግዲህ የሚቻለውን ሁሉ ክልሉ መንግስትም ያደርጋል። ያው በዋናነት ደግሞ የአርብ ተወደር ማህበረሰብ በተለይ የእጅ የእንትኖችን በመጠቀም እሱን ከእንቁላሉም ከእንትንም ለመጥፋት የተለያዩ ዘዴዎችን እየተጠቀሙ ነው እና መቶ በመቶ ይጠፋሉ ማለት ባይቻልም እንኳን በአጠቃላይ ማህበረሰቡ ላይ ጉዳት ያደርስ የሚችሉ መንጋዎች ባሉበት አካባቢ የተለያዩ እሱን ለመጥፋት የሚደረጉ ጥረቶች አሉ እና ጥረቶችን እየተደረጉ እንደሆነ ነው እንግዲህ ያለኝ መረጃ ላይ። የአማራ ክልል ግብርና ቢሮ ምክትል ቢሮ ኃላፊው ዶክተር ሰለሞን በበኩላቸው ክልሉ በራሱ ከሚያደርገው ጥረት በተጨማሪ ከፌዴራል መስሪያ ቤቶች ጋር በቅርበት እየሰራ ቢሆንም የአንበጣ መንጋውን ዋና መፈልፈያ መቆጣጠር ካልተቻለ ጉዳቱን ማስቆም እንደማይቻል ነው የሚገልጹት። በዋናነት አማራ ክልል ላይ የሚባዛ፣ የሚራባ የበረሃ አንበጣ የለም። እስካሁን ከሰኔ ጀምሮ የክልሉ ግብርና ቢሮ እንደዚሁም ደግሞ በወረዳም በቀበሌም ደረጃ ያሉ ባለሙያዎች አርሶ አደሩን በአውሮፕላን የሚረጨው በአውሮፕላን እንዲረጭ አፋር ክልል ላይ በአውሮፕላን ሳይረጭ ቦታው አመች ያልሆነው አካባቢ ላይ ደግሞ በተለይ ዞን፣ ወረዳና ቀበሌ ባለሙያዎችና አርሶ አደሮች ጋር በቅንጅት በሰው ኃይል ርጭት እየተካሄደ ነው የነበረው። በናፕሳክ ስፕሬየር እንደዚሁም ደግሞ መኪና በሚያስገባው አካባቢ መኪና ላይ የተጠመዱ ሞተራይዝድ ፓምፖች አሉ። እነሱን በመጠቀም ርጭት ሲካሄድ ቆይቷል። ነገር ግን አሁን ያልተዳረሰባቸው ወረዳዎች ላይ እየተዳረሰ ያለው ከምንጩ በአውሮፕላን ተረጭቶ እዛ ሶርሱ ላይ መግታት አልተቻለም። አሁን የመከላከል ስራ ነው እየተሰራ ያለው። የአንበጣ መንጋው ጉዳት እያደረሰባቸው ያሉትን ክልሎች ስጋት ያነሳንላቸው የግብርና ሚኒስቴር የእጽዋት ጥበቃ ዳይሬክተሩ አቶ ዘብዲዮስ የችግሩን አሳሳቢነት በመረዳት ሚኒስቴር መስሪያ ቤታቸው ልዩ ትኩረት ሰጥቶ እየሰራ መሆኑን ይገልጻሉ። እየተደረገ ያለው ጥረት ያው አንበጣ መጀመሪያውኑ መከታተያ ኔትወርክ አለን። ዓለም አቀፍ ኔትወርክ የዛ አባል ነች ኢትዮጵያ። እንደዚሁም ደግሞ መረጃዎችን የኢትዮጵያን መረጃ ለዓለም የፋኦ የሚመራ የዚህ የበረሃ አንበጣ መረጃ ለሁሉም ሀገራት የሚያሳውቅ የመረጃ ክፍል አለ ለዛ ኢንፎርሜሽን ሰርቪስ ወራዊ የእኛን መረጃ እንሰጥ ስለነበረ እነሱም የጎረቤት ሀገሮችንም ክስተት አጠቃላይ ዓለም አቀፍ ትንበያውንም ስለሚሰጡን በዛ መሰረት ቀድሜን ተዘጋጅተናል። ፌደራል ደረጃ በእርግጥ ብቻችን የምንሰራው ነገር የለም፣ ግን አስፈላጊው መጀመሪያ ቱሎች እነዚህ ለመከላከል የሚውሉ ቱሎች ማለት መሳሪያዎችን ከአውሮፕላን ጀምሮ በመኪና የሚቀመድ መርጫ መሳሪያ በሰው ኃይል የሚሰሩ ጸረተባይ የበጀት ድጋፍ የመሳሰሉትን እና ባለሙያዎችን እና የመስክ ተሽከርካሪዎችን ከፈደራል በእነዚህ አካባቢዎች ላይ ስራውን ለማሳለጥ ዲፕሎይ ተደርጓል። ክትትልም ይደረጋል። ምንድን ነው አሁን መታወቅ ያለበት መከላከሉን በተለያየ ደረጃ ክፍለን ማየት አለብን። የፈለገ መንጋ ይሁን ሜዳማ ቦታ ላይ ከህዝብ አሰፋፈር ራቅ ብሎ ማለት ከመንደሮች ከትምህርት ቤቶች እና ከመኖሪያ አካባቢዎች ከመስጊድ፣ ከቤተ ክርስቲያን ራቅ ብሎ ከሰፈረ ተራራ ላይ ካልሆነ በአውሮፕላን ደጋግሞ መርጠት ይቻላል። በቀን ሁለቴ ሶስቴ መርጠት ይችላሉ አውሮፕላኖቹ። ምንም እንኳ አድካሚ ቢሆን ለአውሮፕላን የማይቻል ሲሆን መጀመሪያውኑ ባለሙያው አይቶ በሚሰጠው ዲሲሽን ህብረተሰቡ፣ ወይም በአካባቢው የሚገኙ የግብርና እና ሌሎችም የመስተዳድር አካላት ትብብር ማድረግ አለባቸው። ህብረተሰቡን በመንቀሳቀስ እንግዲህ። እዚህ ላይ አቶ ዘብዴዎስ በተለይ በአማራ ክልልና በአፋር አካባቢ አንዳንድ የሰብል ማሳዎች ላይ ጉዳት እያደረሰ ነው የሚል መረጃ አግኝቻለሁ እና ምናልባት እናንተ መረጃ አሰባስባችኋል። የደረሰ የጉዳት መጠን የምታውቁት ነገር አለ? አሁን እኛ ጉዳት ከመገምገም ቀድሞ የመከላከል ስራ መስራት አለብን ወደሚለው ነው አሁን የእኛ ባለሙያዎች አማራ ክልል በየቦታው አሉ። አፋር ክልል አዋሳኝ አማራ አዋሳኝ አፋር ክልል ላይ አሉ። ስለዚህ ዋናው የለየ ነው ምንጩን ነው የመከላከል አቅሙስ አለ በአገር ደረጃ አለ። በአገር ደረጃ ከሰኔ ጀምሮ እስካሁን ድረስ የነበረውን ሴናሪዮ ማየት እንችላለን። በተለይ የኢንቶሞሎጂ ሙያ ቋንቋ ነው ማውራውን አሁን ዚ ሆፈር የምንለው ከእንቁላል የተፈለፈለ በየቦታው የነበረውን እኛ ካልኩሌት ስናደረግ ከዘጠና ፐርሰንት በላይ ተከላክለናል። ከዛ በታች የሆነው ዘጠና ፐርሰንት በላይ ተከላክለን ቀሪው ነው አሁን ክንፍ አበጅቶ በየቦታው እየበረረ ያለው። ስለዚህ ህብረተሰቡ ያደረበትን የሚጠቁም ከሆነ አውሮፕላን ሲመጣ አውሮፕላን ምቹ አካባቢ ላይ ጭስ አጭሶ ባለሙያዎች እዛ ቀድሞ ተገኝቶ የሚያስረጩ ከሆነ ከአውሮፕላን የተረፈውን ህብረተሰቡ በራሱ አካባቢ በባለሙያ ምክራሳ የሚሄድ ከሆነ እንደ ሀገር አቅም አለን። ባህሪውን ማወቅ ነው። አቅም ማለት መጀመሪያ የእውቀት አቅም ነው። ባህሪውን ካወቅን ቱል መጠቀም ነው። ቱሎችን ተግባራዊ የምናረግ ከሆነና የምንናበብ ከሆነ ዋናው መረጃ ነው። ስለዚህ እንደ ሀገር አቅም አለን። የአንበጣ መንጋ በተከሰተባቸው አካባቢዎች ህብረተሰቡ በባህላዊ መንገድ ማለትም ጭስ በማጨስ ከፍተኛና እንግዳ ድምጾችን በማሰማት አንበጣውን የማባረር ስራ እየሰራ መሆኑን ከትግራይ ከአማራና ከአፋር አካባቢዎች በመገናኛ ብዙሃንና በኢንተርኔት እየተለቀቁ ካሉ ምስሎች መረዳት ችለናል። የአማራ ህዝብን ማዕከል አድርገው የሚንቀሳቀሱ የፖለቲካ ፓርቲዎች በጋራ ለመስራት መስማማታቸው ተሰማ። ለአማራ ህዝብ ጥቅምና መብቶች መከበር እንሰራለን ብለው የተሰባሰቡ የተለያዩ ፓርቲዎች በአገር ውስጥና በውጭ አገር ይገኛሉ። በተለይም አሁን ክልሉን በመምራት ላይ የሚገኘው የአማራ ዴሞክራቲክ ፓርቲን አዴፓን ጨምሮ የአማራ ብሔራዊ ንቅናቄ አብን የአማራ ዴሞክራሲያዊ ኃይሎች ህብረት አዲሃን እና የተለያዩ አምስት ፓርቲዎችን ያጣምረው የአምስት ፓርቲዎች ጥምረት በመባል የሚታወቁት ፓርቲዎች በአገር ውስጥ ለአማራ ህዝብ ጥቅም ለመስራት ከሚንቀሳቀሱ አማራ ተኮር ፓርቲዎች ተጠቃሾቹ ናቸው። ታዲያ እነዚህ ፓርቲዎች በተናጠል ከሚያደርጉት እንቅስቃሴና የፓርቲ ርዮታቸው በመለስ ለቆሙለት የአማራ ህዝብ ሁለንተናዊ ተጠቃሚነት በጋራ እንዲሰሩ በተለያዩ ምሁራን፣ የማህበረሰብ አንቂዎች ወይም አክቲቪስቶችና በህብረተሰቡ ግፊት ሲደረግባቸው ቆይቷል። በተለይ የአማራ ምሁራን መማክርት ጉባኤ በመስከረም መጀመሪያ በባህር ዳር ባካሄደው ዓለም አቀፋዊ ኮንፈረንሱ በጉዳይ ዙሪያ በሰፊው መክሮበት ነበር። በወቅቱም የተለያዩ የፓርቲ አመራሮችን በአንድ ላይ በማሰባሰብ በጋራ መስራት ስለሚችሉባቸው መሠረታዊ ሁኔታዎች የመነሻ ምክክር እንዲከናወኑ ያደረገ ሲሆን ትላንት ደግሞ ቀጣዩን ውይይት አድርገዋል። ለመገናኛ ብዙሃን ዝግ በነበረው በዚህ ስብሰባ አዴፓ፣ አብንና የአምስቱ ፓርቲዎች ጥምረት ከፍተኛ አመራሮችን ጨምሮ ምሁራንና ተጽዕኖ ፈጣሪ የአማራ ተወላጆች ተገኝተው ነበር። ስማቸው እንዳይገለጽ የፈለጉና በውይይቱ የተካፈሉ ምሁር በተለይ ለኤስ ቢ ኤስ ሬዲዮ ዘጋቢ እንደገለጹት ውይይቱ በርካታ ጉዳዮች የተነሱበት መሆኑንና ይህም ለአማራ ሕዝብም ሆነ ለኢትዮጵያ ፖለቲካ ድባብ አወንታዊ ሚናው የላቀ ነው ብለዋል። የአማራ ብዙሀን መገናኛ ድርጅት አገኘሁት ባለው መረጃ እንዳረጋገጠው ደግሞ ፓርቲዎቹ የአማራ ሕዝብ ኢኮኖሚያዊ እና ማህበራዊ ጥቅሞች እንዲረጋገጡ ከክልል ውጭ የሚኖሩ የአማራ ተወላጆች የሚደርስባቸውን ግፍና በደል ለማስቆም ብሎም መብትና ጥቅማቸውን ለማስከበር በጋራ ሊሰሩ ተስማምተዋል ብሏል። በዘገባው ፓርቲዎቹ አብሮ መስራት የሚችሉባቸውን ፍሬ ጉዳዮች የያዘ የቃል ኪዳን ሰነድ በቅርቡ እንደሚፈራረሙ ኤስ ቢ ኤስ ሬዲዮ አረጋግጧል። የሳይበር ጥቃት እየጨመረ መሆኑን የኢትዮጵያ የኢንፎርሜሽን መረብ ደህንነት ኤጀንሲ አስታወቀም። የኤጀንሲው ምክትል ዋና ዳይሬክተር ኢንጂነር ወርቁ ጋቼና ለጋዜጠኞች በሰጡት መግለጫ በኢትዮጵያ ላይ የሚቃጣው የሳይበር ጥቃት ሙከራ ከዓመት ዓመት እየጨመረ መጥቷል ብለዋል። ኢንጂነር ወርቁ እንዳሉት እንደ ኢትዮጵያ አቆጣጠር ከ2005 ዓ ም እስከ 2011 ዓ ም ባሉት 6 ዓመታት በ12 እጥፍ በብዛትም በአይነትም የሳይበር ጥቃት ጨምሯል ብለዋል። እንደ ኢንጂነሩ ገለጻ በ2005 የነበረው በአገሪቱ ላይ የተቃጣው የሳይበር ጥቃት 59 ብቻ የነበረ ሲሆን በ2011 ዓ ም ግን 791 ደርሷል። ከደረሱት 791 የሳይበር ጥቃቶች ውስጥ 333ቱ የድረገጽ፣ 187ቱ የማልዌር፣ 105ቱ የመሠረተ ልማት ስለላ፣ 33ቱ የሳይበር ትንኮሳ 24ቱ የመሠረተ ልማት ማቋረጥ፣ አንድ ደግሞ የሳይበር ማጭበርበርና ወዳልተፈለገ ሲስተም ሰርጎ ለመግባት የሚደረግ ጥረት ደግሞ 108 ጥቃቶች ተደርገዋል ብለዋል። የኢንፎርሜሽን መረብ ደህንነት ኤጀንሲውም ከተደረጉት ጥቃቶች 83 በመቶውን መመከት ችሏል ብለዋል ኢንጂነር ወርቁም፣ ምክትል ዋና ዳይሬክተሩ። አክለውም በሳይበር ጥቃቶችና መከላከል ዙሪያ የሚያተኩር ብሔራዊ የሳይበር ደህንነት ሳምንት ለመጀመሪያ ጊዜ ከጥቅምት 24 እስከ 30 2012 ዓ.ም ድረስ ለማክበር መዘጋጀታቸውንም ገልጸዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ን ላይክ